ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቅድሚያ ልዑል ኤርምያስ ኃይለ ሥላሴ ኃይለ ሥላሴ ኢትዮጵያ ዘውድ ምክር ቤት ፕሬዚዳንት፣ እንኳን ወደ አውስትራሊያ በሰላም መጡ። በጣም እግዚአብሔር ስጥልኝ። በጣም ነው ደስ ያለኝ መጨረሻ ላይ። እዚህ በመሃላችሁ በመገኘቴ ከፍተኛ ደስታ ተሰምቶኛል። የአውስትሬሊያ ጉዞ ዋነኛ ዓላማና ተልእኮ ምንድን ነው? ወደ አውስትሬሊያ ለምንድን ነው የመጡት? ለብዙ ዓመት ብዙ አውስትሬሊያን ጓደኞች ነበሩኝና ሁሌ ፍላጎት ነበረኝ ለመምጣት አጋጣሚ ሆኖ ይሄን ዓመት ሆነ እና መቼም ዋናው ያው አገሩንም ለማየት የቀድሞ የነበረውንም ግንኙነት ለማጠናከር አጋጣሚ ደግሞ መሆኑ እዚህ አንዳንድ ሰዎች የቢዝነስ ዓላማ አላቸው ኢትዮጵያ ውስጥ ለመስራት ከነሱም ጋር ለመገናኘት ሌላው ደግሞ ያው አጋጣሚ ሆኖ እንደገና የጌቶቹ የሃምሳ ዓመት አኒቨርሰሪ ስለሆነ በዛ መስክ ደግሞ የነበረውን ግንኙነት ለማስታወስንና ለማጠናከር ነው። እዚህ እንደመጡ በተለያዩ የአውስትራሊያ ከተሞች ውስጥ ተዘዋውረዋል። በቅድሚያ ያረፉት ሲድኒ ነው። የሲድኒ ጉብኝቶ ምን ይመስል ነበር? በጣም የደነቀኝ ሲድኒ ኤርፖርት ስደርስ ምን አይነት የተለያየ ሕዝብ አውስትራሊያ ውስጥ እንደሚኖር ብዙ ጊዜ ከዚህ ቀደምም ጠቅሻለሁ። ኒውዮርክ ነው የዓለም ሕዝብ የሚገናኝበት ይባላል፣ ግን ሲድኒን ሳይ የበለጠ ሆኖ አገኘሁት እና በጣም እሱ በጣም ደነቀኝ። አቀባበል ውስጥ በማህበረሰቡና እንደዚሁም በመንግስትና በአውስትራሊያ የሞናርኪስት አሶሲሽን ተወካዮች አቀባበላቸው እንዴት ነበር? በጣም የሚገርም ነው በእውነት ያልጠበቅኩት ነበር። ሲድኒም ፓርላማ ውስጥ የኖርት ሳውት ዌልዝ ፓርላመንት ለመገኘት ቻልኩ። ከዛ ደግሞ እንደዚሁ ካንብራ አንድ ሶስት ቀን ዋልኩኝ ያው ፓርላማንም እንዴት አድርገው እንደሚያካሄዱ ለማየትም ቻልሁ። ሚኒስትሮችንም አገኘው እና ጠቅላይ ሚኒስትሩንም ለማግኘት እድል አገኘው እና በእውነት በጣም ነው የገረመኝ። በፓርላማ ላይ የእርሶንም አፈጉባኤው ሲያስተዋውቅ በቀጥታ በመላው አውስትራሊያ ይተላለፍ ነበር። ያንን ተመልክተናል። እንደዚሁ ጠቅላይ ሚኒስትሩም እንዲውም የልዑል ኤርሚያስ እዚህ መገኘት ጥያቄ ሁሉ አቅርቦ ነው እርስዎን መገናኘት ፈቃደኛ ሁሉ የሆነ የተገኙት። ይሄ ምን ማለት ነው? በኢትዮጵያ እና በአውስትራሊያ መካከል ያለው ግንኙነት ከዚህ በኋላ እንዲጠነክር የእርሶ ጉብኝት ምን አይነት አስተዋጽኦ ያደርጋል ብለው ያስባሉ? መቼም ኦስትሬሊያ በታሪክም ከኢትዮጵያ ጋር ብዙ ግንኙነት ነበራቸው። መቼም ዐፄ ኃይለስላሴም ይህን ለማጠናከር እዚህ መጥተው የነበረውን ማስታወስም፣ እንደዚሁም ኦስትሬሊያና ኢትዮጵያ በኮሪያ የተሳትፈው ነበር አብረው ለኮሌክቲቭ ሴኩሪቲ፣ እና ይህን በማስታወስ የወደፊቱንም ማሰብ ይቻላል። ኦስትሬሊያኖች ኢትዮጵያ ውስጥ ብዙ ስራ ይሰራሉ ግን አይታወቅም። ብዙ ጊዜ አሁን የፊትሱላን ሆስፒታል ብዙ ድጋፍ ነው የሚሰጡት እና ብዙ ለውጥ አምጥቷል ሀገራችን ውስጥ ከዛም በላይ በድርቅም ጊዜ እንደዚሁ። ግን ይሄ እኔ ተስፋዬ፣ ይሄ ጉብኝት አብሶ የቢዝነስ ኮሚኒቲን ሊያጠናክር የሚችል መስክ አለው ብዬ አምናለሁ። ኦስትሬሊያኖች በጣም መንጥቀዋል፣ በቴክኖሎጂ በፋይናንስ እና ብዙ ነገር ሊያበረክቱ ይችላሉ። ደግሞ ኢትዮጵያኖችም ደግሞ እዚህ አዲስ ነገር ነው፣ ብዙ ኢትዮጵያኖች አሉ። እነሱም ያላቸውን እውቀት እና ሀብትም ሊያሳትፉ ይችላሉ ብያምናለሁ። በካምብራ ጉዞ እንደዚሁም የጦር መዘክሩን ጎብኝተዋል። በዛ ወቅትም የኢትዮጵያ የኮሪያ ዘማቾች ያደረጉትን አስተዋጽኦ በሚመለከት በታሪክ እዛ ውስጥ ተካትቶ ይገኛል። ኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ እዛ አለ። ያንም በሚመለከቱበት ወቅት ወደ ኮሪያ ከአዝማቾቹ ውስጥ የእርስዎ አያት ቀዳማዊ ኃይለ ሥላሴ ናቸው በወቅቱ የጦሩ ጠቅላይ አዛዥ የነበሩትና ይህን ሁሉ ታሪክ ዛሬ በምድረ አውስትራሊያ ላይ ቆመው ያንን ሰንደቅ ዓላማ ከሌሎች ሰንደቅ ዓላማዎችኳ አብሮ አንድ ላይ ተሰቅሎ ሲመለከቱ ምን አይነት ስሜት ነበር ያደረቦት? ብዙ የተለያየ ስሜት ነው ያደረብኝ በእውነት ምን ያህል ኢትዮጵያኖች ለእምነታቸው ያው እስከ ህይወታቸው ድረስ የሰጡበትን እና በእውነት ደግሞ ያ ደግሞ ያስገኘው ክብር ለኢትዮጵያ ትልቅ ትልቅ ነገር ነው እና ይሄንን ታሪክ ደሞ ራሳቸው እስሬሊያኖች እንደዚህ አክብረው መያዛቸው በእውነት የሚያስኮራ ነው። ለምን እኔ አሁን ለምሳሌ በኮሪያ ጦርነት ጊዜ አልተወለድኩም ነበር፣ ግን ይህንን አይነት እንቅርጽ ስላለ ይበልጥ ደግሞ ስትመለከተውና ስታየው ነገሩን ታሪክን በአሁኑ ዘመን መረዳት ይቻላል እና በእውነት ብዙ ነገር ነበር የተሰማኝ እና የነሱ ክብርም እንደዚህ ተቀምጦ ማየት በጣም ያስኮራል ለሁሉ ኢትዮጵያውያን ትልቅ ክብር ነው ብዬ አምናለሁ። ሌላው ከዛም ከሲድኒ ወደ ካምብራ ካምብራ ጉዞ ሜልበርን አሁን የሚገኙት እዚህም በመጡ ጊዜ መጀመሪያ በሜልበርን በሚገኘው ሮያል ቦታኒክ ጋርደን እዛ ተገኝተው የሜ 16 1968 እንደ ኢትዮጵያ እንደ ኤሮፓውያን አቆጣጠር ቀዳማዊ ኃይለ ሥላሴ እዛ ችግኝ ተክለው ነበር። እርሶም በእርሶ ስም ሌላ አዲስ ችግኝ ተክለዋል። የቀዳማዊ ኃይለስላሴ በተለይ የተጠቀሙበት አካፋግ የዛሬ 49 ዓመት ወይም 50 ዓመት በፊት እሳቸው የተጠቀሙበትን ነበር። እነዚህ ሁሉ ምን ማለት ናቸው? የቀዳማዊ ኃይለስላሴ ይህን ያህል ታላቅ ከብሬታ ያገኙት ውርስ አሻራቸው፣ ሌጋሳቸው ከ50 ዓመት በኋላ ገኖ ሊቆይ የቻለው በምን ምክንያት ነው ይላሉ። በተለይ ቀዳማዊ ኃይለስላሴን ለየት ያለ መሪ ሊያደርጋቸውና እንደዚህ ሞገስ ሊያላብሳቸው የቻለው ምክንያት አጼ ኃይለ ስላሴ መቼም በዘመናቸው ብዙ ለኢትዮጵያም ሰርተዋል ለሚያምኑበትም የዓለም ጉዳዮች ብዙ ያበረከቱት ነገር አለ እና ብዙ ሰው የሚያደንቃቸው የነበራቸው ራይ እና ያኔ በፋሽስት ጦርነት ምንም እንኳን ኢትዮጵያ ዓለም ጥሏት ወይም ሳይረዳት ቀርቶ ቢቆይም ቂም ሳይዙ ዓለም አብሮ ሲሰራና አብሮ ሲጠናከር ነው ነጻነትን ማቆም የሚቻለው ብለው በእውነት አምነውበት የኢትዮጵያን ልጆች ወጣቶች ለዚሁ ዓላማ ጦርነት እንዲሄዱ ማድረጋቸው ይሄ ብዙ አድናቆት ፈጥሮላቸዋል ዓለም ላይ እና በእውነት ሁላችንን የሚያስኮራ ይመስለኛል። አዎ ትላንት ረት ራሱ ትልቅ ታሪክ ነው የተጣለው። ከዛሬ ሀምሳ ዓመት በኋላ እርሶ መጥተው ያናደርገዋል ምናልባት በሚቀጥለው ሀምሳ ዓመታት እንደዚሁ ሌላ ታሪክ በዚሁ ምድር ላይም ሊሰራ ይችል ይሆናል። ይሄ ራሱ አንድ ታሪክ አስተዋጽኦ ነው የቀዳሚ ያለስላሴ ታሪክ በኢትዮጵያ ብቻ የተወሰነ አይደለም፣ በአፍሪካም፣ ከሀገሩም አልፎ በመላው ዓለም ላይ በተለይ ግን በብዙዎች አእምሮ ዘንድ በተለይም ለየት ያለው በእሳቸው ስያሜ ራስ ተፈሪያኖች ኢትዮጵያዊነትን እሳቸውንም ደግሞ እንደ መሪም ብቻ ሳይሆን እንደ አምላካቸውም አድርገው የመመልከት ሁኔታ አለ። ይሄ ታሪክ ብዙ የሚነገርለት አለና ከእርሶ አኳያ ይህንን ስለ ራስ ተፈራውያን የሚያውቁት ምንድን ነው? በአሁኑ ወቅት እስከ ዘውድ ምክር ቤቱ ጋር ያላቸው ግንኙነት ምን ይመስላል? ራስ ተፈሬኖች መቼም አመጣጣቸው ያው ማርከስ ጋርቤ የተባለው የጀማካዊ ኒውዮርክ በሚኖርበት ሰዓት ጥቁሮች ምንም አይነት መብት አልነበራቸውም እና እኛ ለወደፊት ያለን እድል አፍሪካ ውስጥ አንድ ቀን አንድ ንጉሥ ይነግሳል እና ሁላችንም ወደዛ ነው መመልከት ያለብን። እሱ ነው ዋናው መሪያችን የሚሆነው ብሎ እንደ ትንቢት የተናገረው ነገር ነበር። እና ያው አፄ ኃይለስላሴ በፈረንጆች አቆጣጠር በዘጠና ሰላሳ ንግስናውን በተረከቡበት ወቅት ጃሜካኖች ያንን እንግዲህ ትንቢት ደረሰ ብለው መከተል ጀመሩ እና መቼም የሚገባ ነገር ነው። ለምን የጥቁር ህዝብ መብት አልነበረውም፣ የተናቀ ነበር፣ ርስት አልነበረውም እና ይህን በመመልከት ደሞ አፄ ኃይለ ስላሴ መሬት ሻሸመኔ እንዲያገኙ ስራቸውን፣ የተለያየ ተግባራቸውን አፍሪካ ላይ ማዋል እንደሚችሉ መሬት ሰጥቷቸው ነበር እና በእውነት ይሄ ደግሞ ልባቸውን የነካ ነገር ነው። ለጀመካኖች ለምን የተናቁ ነበሩ እና ጀሜካንም የዛሬ 51 ዓመት ሊሆነው ነው የጎበኙበት ወቅት፣ በክብር እንዲቀበሏቸው ተደርጎ መቼም አንዳንዶቻቸው አይታችሁት ይሆናል የነበረው አቀባበል፣ ብዙ ሰው ዓለምን ያስደነቀ ነበር። ነገር ግን አጼ ኃይለስላሴም መቼም ጊዜ አምላክ ነኝ ብለው አያውቁም። ከነጭራሹ አቡነ ይስሐቅ የሚባሉትን ጳጳስ ክርስትናን፣ እነኚህን ሰዎች ማስተማር አለብን ብለው ልኳቸው ነበር እና እኔ ያለፈው ዓመት አጋጣሚ ሆኖ ጃሜይካን በገበኘሁበት ወቅት ያ እሳቸው የሰሩትን ስራ እና ቤተ ክርስቲያኑን በማየቴ ትልቅ ደስታ ነው የተሰማኝ እና ብዙ አሁን ብዙ ራስ ተፈሬኖች ኦርቶዶክስ ክርስቲያን ሆነው በየእሁዱ ቤተ ክርስቲያን ውስጥ ይጸለያሉ። እንደሚታወቀው የኢትዮጵያ ዘውድ ምክር ቤት ፕሬዚዳንት ኖት። የዘውድ ምክር ቤቱ በአሁኑ ወቅት እያከናወናቸው ያሉት ተግባራት ምንድን ናቸው? ዘውድ ምክር ቤቱ መቼም ያው ኃላፊነቱ ያው ታሪክን መጠበቅ እና ለሚቀጥለው ትውልድም ለማስተላለፍ ነበር ነው፣ ዋናው እንትኑ መቼም በትምህርት አቅጣጫም ስኮላርሺፕ ሰጥቷል ከዚህ ቀደም አሁንም ጀሜካ ሄደን ጊዜ ያው ጌቶች ያፈሩትን ተማሪ ቤትም ለመደገፍ ለማሳወቅ ሞክሯል። በፕራክቲካል ደሞ ደረጃ ብዙ ቴክኖሎጂ አለ። አሁን አሜሪካን አቀራብሶ ንጹህን ውሃ በሚመለከት እዚህም አሁን ለምሳሌ ስለ መሬት አያያዝ ከአንዳንድ ኦስትሬሊያኖች ሰዎች ጋር ስትነጋገር ነበር እና በእንደዚህ አይነት ወቅት የሚያበረክታቸው ነገር አለ ግን ዋናው ያው ሁላችንም ኢትዮጵያውያኖች በመሆናችን መጠን በመቻቻል አገራችንን ካለችበት ወደፊት ጉዞውን የሁላችን ኃላፊነት ነው ብዬ ስለማምን በዛም ሊያበረክት የሚችለውን ሁሉ ለመስራት ዝግጁ ነው። እንደዚሁም በህዝብ ዘንድ በተለያዩ ቦታዎች እዚህም አውስትራሊያ ውስጥ በውይይት መልክ እየተነሳ ያለው ይሄን ዘውድ ምክር ቤቱንም ሆነ ያለፈውን የዘውድ ስርዓቱ ኢትዮጵያ ሀብት፣ ታሪክና ቅርስ ነው እና ያንን ለማቆየት እንዲቀጥል ለማድረግ በተለያየ ቦታ ላይ ቅርንጫፎች ተከፍተው በቻፕተር መልክ ያንን ታሪክ ይዘን ብንጓዝ መልካም ነው የሚል ሳቢዎች ሲተንሸራሸሩ ነው። ይህንን ለማድረግ በመላው ዓለም ላይ ኢትዮጵያኖች በሚገኝበት ሁሉ የዘውድ ምክር ቤቱ ራሱን ለማስፋት ታሪኩና ቅርሱን ተጠብቆ እንዲቆይ ለማድረግ በምን አይነት እንቅስቃሴ ያደርጋል? እንደዚህ አይነት ጥያቄዎች ቢቀርቡለት ስምላሹ ምንድን ነው? ይሄ መቼም የጋራ ታሪካችን ስለሆነ ክፉም፣ ለማም እኛንን ያለን እድል ይሄንን ለመጠበቅና ለሚቀጥለው ትውልዶች ለማስተላለፍ፣ አሁን ደስ የሚለው ብዙ መጽሐፎች እየታተሙ ነው። ሰው ብዙ ውይይት እያደረገበት ነው። እንደ በፊት ታሪክ ተሸፍኖ ተደብቆ ተከልክሎ አይደለም ያለው ሁኔታ እና ይህንን ወቅት መጠቀም አለብን እና አብሶ ኢትዮጵያ ውስጥ ያሉትን ልጆች ማስተማር የሚቻልበትን ደረጃ መግፋት። አሁን ከሪኩለም ውስጥ የለም ብዙ የታሪካችን ግንዛቤዎች እና ሁል ጊዜ ደግሞ አንድ ሰው ራሱን ሲያውቅ ነው የሌላውን ዓለም ማወቅ የሚችለው እና ወደፊት ተስፋዬ እንግዲህ በጭፍን ፖለቲካ ታሪክን ማጥፋት ሳይሆን ከወጣትነት እነኚህ ልጆች ሳይከለከሉ የራሳቸውን ግንዛቤ እንዲያገኙ በትምህርት መልክ እንዲቀርብ ነው። እና እንዳልከው ደግሞ ቅርንጫፎች ይህንን ጉዞ ሊረዱት ይችላሉ ብዬ አምናለሁ። ለሀገሮ ለኢትዮጵያ ያሉት ራዕይ ምንድን ነው? ኢትዮጵያ መቼም በእውነት የሚደንቅ የተባረከች ሀገር ናት። ብዙ እድል አላት ወደፊትም። ነገር ግን የሁላችንንም ጥረት ይጠይቃል። አባቶቻችን ብዙ ፈተና አልፈው ነው ያስረከቡ እቺን ሀገር እና በቀላሉ ሳንጥለው ካለፈው በመማር ወደፊት ያለውን ደግሞ በውይይት እና በመቻቻል ግንዛቤ ፈጥረን ማሳደግ መቻል አለብን። መቶ ሚሊዮን ህዝብ ነው ያለችን። ጠንካራ ታሪክ አለችን። አፍሪካ ውስጥ በእውነት አፍሪካኖች ሁሉ ወደ እኛ የሚመለከቱበት ወቅት ነው። አለም ደግሞ ለታሪካችን እና ስለ ሃይማኖት ታሪካችን ብዙ አክብሮት ያላቸው ናቸውና እነኝህን ከመወርወር እነኝህን አክፈን የወደፊቱንም ራዕይ በውይይት ነው ሁላችን መፍታት የምንችለው ብዬ አምናለሁ። የመጨረሻ ኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ውርሳ አሻራቸው ወይም ሌጋሳቸውን እንዴት ይገልጡታል? በተለይ በምን መልክ ነው እሳቸው በኢትዮጵያ ታሪክ ውስጥ ትልቅ ክብርና ሞገስ መላበስ አለበት ወይም አግኝቷል ብሎ የሚያስቡት በህዝብ ዘንድ በአጉርም ሆነ በመላው ዓለም ዘንድ በኢትዮጵያ ውስጥ መቼም ማጽያ ለስላሴ ያበረከቱት በትምህርት አቅጣጫ በጣም ሰፊ ነው ብዬ አምናለሁ በግሌ። በዓለም ላይ ደግሞ ቀደም ብዬ እንደተናገርኩት ኢትዮጵያ ማን እንደሆነች ለማስተዋወቅ ብዙ ጊዜ ሰው ኢትዮጵያን የሚያውቃት በሳቸው ነው እና ይህንን በማበር ከታቸው ከዛ ውጭ ደግሞ በተቻለ መጠን ኢትዮጵያኖች የራሳቸውን እድል ራሳቸው ወሳኝ እንደሆኑ ለማጠናቀቅ ና የኢትዮጵያን ደሞ ከዚህ ቀደም በነበራት ችግሮች አብሶ በጣሊያን ጊዜ የነበረ ወረራ እንደዚሁም ከዛም በፊት ብዙ ታሪክ የታየውን ራሷን ችላ ራሷን ጠብቃ እንድትኖር ያደረጉት አስተዋጽኦ ብዙ ብዙ አድናቆት አላቸው ብዬ አምናለሁ። አውስትራሊያን ለቀው ወደ ሀገር አሜሪካ ከመመለሱ በፊት በአውስትራሊያ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን መልእክቶ ምን ይሆናል? በመጀመሪያ እግዚአብሔር ስጥልኝ ማለት እፈልጋለሁ። በእውነት አግኝቻለሁ፣ ኮሚኒቲውን በሲድኒ ካንበራም፣ አሁን እዚህ ሜልቦርንም ትናንት ማታ እና ላረጉልኝ አቀባበል በጣም እግዚአብሔር ስጥልኝ ማለት እፈልጋለሁ። እንግዲህ ከዚህ ጭምር ማለት የምፈልገው ሁላችንም ኢትዮጵያውያኖች ነን። ከሚያለያየን ነገሮች የሚያቀራርቡን አሉ እና ብዙዎቹን ነገሮች ሳንከፋፈል ፍቅርን ሰላምን እና ወደፊት ደግሞ ኢትዮጵያን እንዴት እንደምናሳድጋት በጋራ እየተመካከልን ወደፊት እንጓዝ ነው ብለው። ልዑል ኤርሚያስ ኃይለስላሴ ኃይለስላሴ የኢትዮጵያ ዘውድ ምክር ቤት ፕሬዚዳንት ስለ ቃለ ምልልሱ እናመሰግናለን። በጣም እግዚአብሔር ይስጥልኝ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።